ጉብኝቱ ጦርነት ያደቀቃትን ሶማሊያና ኢትዮጵያን ለመርዳት ያለመ የአፍሪካው ቀንድ የተለየ ተልዕኮ ነው ተብሏል። በድርቁ በኢትዮጵያ ከሰባት ነጥብ ሰባት ሚሊዮን የሚበልጡ ሰዎች አስቸኳይ እርዳታ የሚያስፈልጋቸው ሲሆን፣ የበልጉ ዝናብ ካልዘነበ ቁጥሩ ሊጨምር ይችላል ነው የተባለው። በሶማሊያም ሚሊዮኖች ለረሃብ መጋለጣቸው ነው የተነገረው። የመንግስታቱ ድርጅት ከፍተኛ ባለስልጣናትና የአፍሪካ ህብረት ባለስልጣናት ጉብኝትን አስመልክቶ በስዊዘርላንድ ጄኔቭ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻረ ቃሉ ኦቻ ረዳት ቃል አቀባይ ጆንስ ለአኬ ለዶቸቨለ የሚከተለውን ብለዋል። concern with Somalia and Ethiopia and a number of other countries in Africa. ኢትዮጵያና ሶማሊያን ጨምሮ የሌሎች ብዙ ሀገራት ሁኔታ እኛን የተባበሩ መንግስታት ድርጅት አካላትን ያሳስበናል። ለሰብአዊ ጉዳዮችና ጥበቃ የሚሆን መርሃ ግብር በመላ አፍሪካ ሀገራት አለን። አሁን የሚካሄደው ጉብኝትን በተባበሩ መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮና በአፍሪካ ህብረት አጋርነት ሆኖ በአፍሪካ ቀንድ ላይ ያተኮረ ጉዞ ነው የመረጥ ነው። በተለይ በድርቁ ክፉኛ የተጎዱ ሁለቱን ሀገራት ኢትዮጵያና ሶማሊያን ማለት ነው። ኢትዮጵያ አንጻራዊ ሰላም አላት፣ ሶማሊያ ግን ሰላም የላትም። ሁለቱን ሀገራት በአንድ አይነት ሁኔታ ነው የምትመለከቱት ማለት ነው? በሶማሊያ ውስጥ ያለው ብጥብጥ ሁኔታውን እንዳባባሰው አይተናል። ሁለቱን ሀገራት የሚያመሳስለው ደግሞ ይህ ሳይሆን ሰዎች በድርቅ ክፉኛ መጎዳታቸው ነው። በሁለቱም ሀገራት ያሉት እነዚህ በድርቅ የተጎዱ ሰዎች እጅግ ደሃ ከመሆናቸው የተነሳም ለድርቁ በጣም ተጋላጭ ሆኗል። ስለዚህም ይህን ሁኔታ ማርስ ገንዘብና ማሳወቅ እንፈልጋለን። በዚህ አካሄድም ችግሮችን ለመቅረፍ ላወጣናቸው መርሃ ግብሮች ተፈጻሚነት ሊረዱን የሚችሉ ሀገራትን አስተባብረናል። ጉብኝቱም የሚከናወነው የተጎዱ ሀገራት መንግስታትን ለመርዳት በተገኘው የድጋፍ አዝማሚያ ላይ በመመርኮዝ ነው። ጉብኝቱን የሚያከናውኑት አካላት እነማን ናቸው? ወደ አስራ ሁለት የሚጠጉ ሰዎች ናቸው በዚህ ተልእኮ ላይ የተሰማሩት። ጉብኝቱን የሚያከናውኑትም የተባበሩ መንግስታት ድርጅትና የአፍሪካ ህብረት በመቀናጀት ነው። በጉብኝቱ የሚሳተፉትም ታላላቅ ስልጣን ያላቸው ሰዎች ናቸው። ለምሳሌም በተባበሩ መንግስታት ድርጅት የዋና ጸሐፊው የሰብአዊ ጉዳዮች መልእክተኛ አህመድ አልማራኪ የመካከለኛው ምስራቅና የማዕከላዊ ኢሲያ ሀገራት አጋርነት ተልእኮ ኃላፊ ረሺድ ሃኒኮፍ፣ የአፍሪካ ኮሚሽን ከፍተኛ ባለስልጣናት፣ የኳታር፣ የሳዑዲ አረቢያ፣ የደቡብ አፍሪካ፣ የዩናይትድ ስቴትስ ባለስልጣናት እና በተጨማሪም የዓለም ባንክና የአፍሪካ ልማት ባንክ ተወካዮች ናቸው ሀገራቱን የሚቃኙት። ስለዚህም በአለም አቀፍ ጉዳዮች ከፍተኛ ሚና ያላቸውና ለጋሽ አገሮችም ናቸው የሚሳተፉት። የባንኮቹ መሳተፍ ደግሞ ከአፍሪካ ልማት ባንክ ና ከዓለም ባንክ በሀገራቱ ለነደፍናቸው ፕሮጀክቶች የገንዘብ ድጋፍ እንዲያደርጉልን ነው። ኬንያም በመጠኑ በድርቁ በመጎዳቷ የጉብኝቱ አካል መሆኗን ቃል አቀባዩ ለዶቼ ቬለ ሳይ ገልጹ አላለፉም። በጉብኝቱ ዓለም አቀፍ ግብረ ሰናይ ድርጅት ተወካዮችም እንዳሉበት ተገልጿል። ጉብኝቱ በኢትዮጵያ ጀምሮ ኬንያ ላይ በሚሰጠው ጋዜጣዊ መግለጫ ሰኔ 6 ቀን 2009 ዓ ም ይጠናቀቃልም ተብሏል። ለዶቸቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ